ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከጽዮን ግርማ ጋር ለሚቀጥሉት 30 ደቂቃዎች አብረናችሁ እንቆያለን። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በምስራቅ ሐረርጌ በጭናክሰን ወረዳ የሶማሌ ክልል ልዩ ኃይል አባላት በከፈቱባቸው ጥቃት የብዙ ሰው ሕይወት ማለፉን የአካባቢው ነዋሪዎች ለአሜሪካ ድምጽ ገለጹ። ባለውበት ቦታ አስር ሰው ተከበረ። ወደ ሀረር የተወሰደ ደግሞ ሀያ ሰው ዋና ሀያ ሰው የኢትዮጵያ መንግስት ዘርን ያማከሉ ጥቃቶችና በተያያዥነት የሚፈጠሩ መፈናቀሎችን ለማስቆም እንዲሁም ዜጎችን ከጥቃት ለመከላከል መስራት አለበት ሲል ዓለም አቀፉ የመብት ድርጅት አምነስቲ ገልጿል። አፋታ የመስ ይሰጣቸውም ፈላጊው ጥበቃ ይደረግላቸው። እነዚህ ጥቃት የሚያደርሱ ሰዎችም ከድርጊታቸው እንዲቆጠቡ መንግስት አስፈላጊውን እርምጃ ይውሰድ ነው የምንለው። የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳይ አጥኚ የሆኑት አቶ ፍስሀ ተክሌን ነበር የሰማችሁት። በሌላ ዜና የኢትዮጵያ ገዢ ፓርቲ ኢህአዴግ ያልጀርሱን ስምምነትና የኢትዮ ኤርትራ ድንበር ኮሚሽን ውሳኔን በማስመልከት የሰጠውን ውሳኔ አስመልክቶ የባድመ ከተማና አካባቢው ነዋሪዎች በዛሬው ዕለት የተቃውሞ ሰልፍ አካሂደዋል። በመቀሌ ከተማ ኢትዮጵያውያንና ኤርትራውያንን ያካተተ የህዝብ ለህዝብ ውይይት ተካሂዷል። በመሪዎቹ ግፊት እንዴት ዋጋ ሲባል የሚዋጋ እንዴት ወፍ ሲባል የሚተው በራሱ ባላጠፋው ጥፋት የተቀጣይ መፍትሄው ሳይሆን የችግሩ አካል ሆኖ ቆይተዋል። ወደዚህም ሄደ ወደዚያም ሄደ ሳይሆን ወንድማ መች ሳሆን ድረስ በሰላም የምን የኢትዮጵያ አየር መንገድ ወደ ሺካጎ በረራ ጀመረ። ዛሬ ሲመጣ አንድ መቶ አስራ ሁለት መንገደኛ ይዞ መጥቷል በጣም ደስ ይላል ሶ ኤክሳይትድ አሁን ይሄ የኢትዮጵያን ኤርላይንስ እዚህ መጀመሩ ጠቅላላ በሚድ ወስት በኩል ያሉት አጠቃሎ ይሆናል ብለን እናስባለን ሁሉንም ከዝግጅታችን ታገኛላችሁ ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ ዜና እናስቀድም አጠር ያሉትን የምሽቱን ዜናዎች ልናሰማችሁ ተመልሰን መጥተናል። በምስራቅ ሐረርጌ በጭናክሰን ወረዳ የሶማሌ ክልል ልዩ ኃይል አባላት በከፈቱባቸው ጥቃት የብዙ ሰው ሕይወት ማለፉን የአካባቢው ነዋሪዎች ለአሜሪካ ድምጽ ገለጹ። ዓለም አቀፉ የሰማይ መብት ተቋም አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫም ከአርብ ጀምሮ እስከ ዛሬ ድረስ በሶማሌ ክልል ልዩ ፖሊስ ታጣቂዎች በፈጸሙት ጥቃት አስራ አራት ሰዎች መገደላቸውን አስታውቋል። ድርጅቱ አርብ እለት ባወጣው መግለጫ ደግሞ ከኦሮሚያና ከቤንሻንጉል ክልል የተፈናቀሉ የአማራ ክልል ተወላጆች ምላሽ እንዲሰጣቸው አስፈላጊው ትብብርም ጥበቃም እንዲደረግላቸው አሳስቧል። የኢትዮጵያ መንግስት ዘርን ያማከሉ ጥቃቶችና በተያያዥነት የሚፈጠሩ መፈናቀሎችን ለማስቆም እንዲሁም ዜጎችን ከጥቃት ለመከላከል መስራት አለበት ብሏል። አድማጮች የዚህን ዜና ዝርዝር ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን። የኢትዮጵያና የግብጽ መሪዎች የአባይን ወንዝ በጋራ ለመጠቀም ያደረጉት ውይይት አጥጋቢ እንደነበር አስታወቁ። ከጋራ ውይይታቸውን በኋላ ጋዜጣዊ መግለጫ ሰጥተዋል። የግብፁ ፕሬዚዳንት አብደልፈታህ ኤልሲሲ በተናገሩ በተናገሩት መሰረት አገራቸውና ኢትዮጵያ ግድቡን በተመለከተ ባሉ ነጥቦች ዙሪያ የጋራ ስምምነት ላይ መድረሳቸውን ገልጸዋል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው ግድቡ ግብጽ በአባይ ወንዝ ላይ ያላትን ድርሻ አይገድብም ብለዋል። ወደ አራት ቢሊየን የሚሆን ወጪ የሚገነባው በዶላር ማለት ነው። ግድብ ሲጠናቀቅ የአፍሪካ ትልቁ የኤሌክትሪክ ማመንጫ እንደሚሆንም ታውቋል። አጥፍቶ ጠፊ አፍጋኒስታን ዋና ከተማ ካቡል ውስጥ ባደረሰው ጥቃት አስራ ሁለት ሰዎች ሞተው ሌሎች ከሰላሳ በላይ መቁሰላቸው ተገለጸ። የዛሬው ጥቃት የደረሰው የመንግስቱ ኃይሎች አፍጋኒስታን አካባቢ በታሊባን ላይ የጀመሩትን የመልሶ ማጥቃት እርምጃ ማቆማቸውን ባስታወቁ ማግስት መሆኑም ታውቋል። የአፍጋኒስታን ባለስልጣናት እንዳስታወቁት ጥቃቱ የደረሰው ዋና ከተማ ውስጥ በሚገኘው የከተማ ልማትና መልሶ ማቋቋም መስሪያ ቤት መግቢያ ላይ ነው። ከሰለባዎቹ መካከል የሚኒስትሩ አባላትም In the Mikingo. ተገልጿል። በስተመጨረሻም ስፔን ስድስት መቶ ፍልሰተኞች የሚገኙባትና ተቀባይ አታ አጣብቅኝ ውስጥ የነበረችዋ መርከብ ዛሬ መቀበላቸውን አስታወቀች። ቀደም ሲል ኢጣሊያና ማልታ መርከቢቷን ለመቀበል እንዳልፈለጉም ተመልክቷል። ወደ ስልጣን ከመጡ ገና አንድ ሳምንት የሆናቸው የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ መርከቧ ቫሌንሲያ ምስራቃዊ ወደብ ላይ እንድትቆም መመሪያ መስጠታቸውን ከቢሮቸው የወጣው መግለጫ አመልክቷል። ለምሽቶ ያሉን ዜናዎች እነዚሁ ናቸው ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ ስንሻገርን ላችኋለን። ጋቢና በምስራቅ ሀረርጌ በጭናቅሰን ወረዳ የሶማሌ ክልል ልዩ ኃይል አባላት በከፈቱባቸው ጥቃት የብዙ ሰዎች ሕይወት ማለፉን የአካባቢው ነዋሪዎች ለአሜሪካ ድምፅ ሬዲዮ ገለጹ። ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫም ከአርብ ጀምሮ እስከ ዛሬ ድረስ በሶማሌ ክልል ልዩ ፖሊስ ታጣቂዎች በተፈጸመ ጥቃት አስራ አራት ሰዎች መገደላቸውን አስታውቋል። ድርጅቱ አርብ ዕለት ባወጣው መግለጫ ደግሞ ከኦሮሚያና ቤኒሻንጉል ክልል የተፈናቀሉ የአማራ ክልል ተወላጆች ምላሽ እንዲሰጣቸው አስፈላጊው ጥበቃም እንዲደረግላቸው አሳስቧል። ከዚሁ ጋር በተያያዘ የኢትዮጵያ መንግስት ዘርን ያማከሉ ጥቃቶችና በተያያዥነት የሚፈጠሩ መፈናቀሎችን ለማስቆም እንደዚሁም ደግሞ ዜጎችን ከጥቃት ለመከላከል መስራት አለበት ሲል ነው አምነስቲ የገለጸው። እነዚህን ሁኔታዎች በዛሬው ዕለት ስትከታተል የቆየችው ባልደረባዬ ጽዮን ግርማ ናት። ጽዮን በዘገባሽ የተረዳሽውን በቅድሚያ ከጭናቅሰን ከአዲሱ ዜና እንጀምርና በዘገባሽ የተረዳሽውን ግለጭልን። እንግዲህ ምንድን ነው አምነስቲ ኢንተርናሽናል በዛሬው ዕለት ከአንድ ሰዓት በፊት መግለጫ አውጥቷል። በመግለጫውም ያለው ምንድን ነው እንደጠቀስከው በጭናቅሰን ውስጥ ተደጋጋሚ የሆነ ከዚህ በፊትም ተመሳሳይ ጥቃት ደርሷል በሶማሌ ክልል ልዩ ኃይል ልዩ ፖሊስ አባላት ነው ጥቃቱ የሚከፈተው ነው የሚለው እና በዚህ በጭናክሰን ውስጥም አርብ፣ ቅዳሜ፣ እሁድ ተደጋጋሚ ጥቃት ደርሷል እና በዛም የሰወጠፍቷል ነው የሚለው እና ወደ አካባቢው ደውዬ ነበር የተባለው ነገር እውነት ነው ወይ እዛ አካባቢ እንደዚህ አይነት ጥቃት ደርሷል ወይ የሚል ነበረ እና የተለያዩ ነዋሪዎቹን አነጋግሬያለሁ። እንግዲህ የአንድ ነዋሪ ድምጽ አለ። አዎ እኔ እንዲያውም እርሻ ስራ ላይ ነበርኩኝ ና ሮጬ ነው ያመለጥኩት። የተለየ የሚያደርገው አሁን እርሻ ስራ ላይ የነበሩ አርብቶ አደሮች በከፊል አርብቶ አደር የሚኖሩበት አካባቢ ነው አካባቢው እና አርብቶ አደሮቹ እርሻ ስራ ላይ ባሉበት ሰዓት ነው ጥቃቱ የተከፈተው ነው የሚለው ነዋሪ ውስጥ ይንስማው የተናክሰን ቀበለዎች የትላ አምስት ኒውፖርስ የሚለው ሰራዊት ከባድ መሳሪያዎቹን እና ፓትሮል ይዞ ገብቶ እኔ ይኔ ሚዛ ሻይን ሌድ ገብቶ በቃ ብቺ እንደሞቱ ሰው እዛ ትጎርሳና ሞተ ነበር። እኔ ሮጬ ሮጬ በግድ ነው ያመለስኩኝ። ከዛ ገብቶ ቤቶቹን ምናምን አቃጠሉ። ስንዴ ምናምን እና ከብቶች ምናምን ሁሉ ነገር ወሰዱ። ሰዎቹ ደግሞ ተፈናቀሉ። ወደ አስራ ምናምን ሰዎች ናቸው ኦቦ ቢቃ ሁላን ሁላ ይሁን እዚህ ላይ አስር ሰው ባለሁበት ቦታ አለ ብሏል። አምነስቲ ኢንተርናሽናል ደግሞ አስራ አራት ሰዎች ነው ያለው። አው አምነስቲ ምንድን ነው ያለው? ከፋፍሎ ነው ያስቀመጣቸው አር ብለት ቆቦ ቢቃ ኡላን ኦላ ና ወላንሱ በተባለ ቦታ ላይ እንዲሁ ጥቃት ደርሶ የተገደሉ ሰዎች አሉ በቁጥር ይጠቅሳቸዋል። ከዛ በኋላ ደግሞ ቅዳሜ ለትም እንደዚሁ አርብ ለት አራት ሰው ቅዳሜ ለትም እዚሁ ቦታ ላይ እንደዚሁ አራት ሰው እሁድ ደግሞ ሆሳሌን፣ ማራር እና ጢሮ የተባሉ ሰው አካባቢዎች ላይ እንደዚሁ ተመሳሳይ ጥቃት ተከፍቶ በአጠቃላይ አስራ አራት ሰዎች ናቸው የሞቱት። ይሄንንም ደግሞ አምነስቲን ጠይቄው ነበር የአምነስቲን ተወካይ አነጋግሬ ነበረ ና አምነስቲን ጠይቄ ይሄንን መረጃዎች ያገኙት ከአካባቢው ነዋሪዎች፣ ከተጎጂው ቤተሰቦች ሐረር ውስጥም ደግሞ ሆስፒታል የተኙ ሰዎች የቆሰሉ ሰዎች አሉ። ከተጎጂዎች የተለያዩ መረጃዎችን አሰባስበን ካገኘነው በማኝነት ካረጋገጥነው መረጃ ነው ይላልና አስራ አራት ሰው ነው የሚለው። የአምነስቲ የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳይ አጥኚ የሆኑትን አቶ ፍስሀ ተክሌን ማምሻውን አነጋገርያቸው ነበር በዚህ በመግለጫቸው ዙሪያ ግን አክሰን አካባቢ ከአለፈው አርብ ጀምሮ ወደ አስራ አራት ሰዎች በሶማሌ ክልል ልዩ ኃይል ተገድለዋል። የተለያዩ ቀበሌዎች ላይ ተጠቅተዋል እና አርብ ዕለት ሶስት ሰዎች ተገድለዋል፣ ቅዳሜ ዕለት ደግሞ ሰባት ሰዎች፣ እንደገና ትናንትና ሌላ አራት ሰዎች በጥይት ተገድለዋል። ሌሎች ብዙ ሰዎች ደግሞ ቆስለዋል። ይሄ እንግዲህ ቅርቡ ጊዜ መሆኑ ነው እንጂ ከሁለት ሳምንት በፊትም እንደዚህ ተመሳሳይ ሰዎች ላይ ጥቃት ተደርጎ ብዙ ሰዎች ቤታቸው ተቀጥሎ ብዙ ሰዎች ሞተው ነበረ። በዛም ጊዜ በሆነ አሁንም የምናረገው ነገር ምንድን ነው? የሶማሌ ልዩ ኃይል በተለያየ ጊዜ ከተቋቋመበት ጊዜ ጀምሮ እንደ ፈረንጆቹ ከሁለት ሺ ስምንት ጀምሮ ብዙ የሰብአዊ መብት ጥሰቶችን ይፈጽም ነበረ። ከቅርብ ጊዜ ወዲህ ደግሞ ወደ ጎረቤት ክልል ኦሮሚያ እየሄደ ብዙ ሰዎችን ያጠቃልና ይሄ ኃይል መበተን አለበት። በተለይ ድርጊቱን የፈጸሙ የፖሊስ የዚህ ፖሊስ አካላት ለፍርድ መቅረብ አለባቸው። መብታቸው የተጣሰባቸውም ሰዎች ደግሞ አስፈላጊው ካሳ ሊደረግላቸው ሊከፈላቸው ይገባል። ይሄ ማለት የግድ በገንዘብ ብቻ አይደለም፣ በተለያዩ መልኩ ካሳ ሊደረግ ይችላል። ያን እንግዲህ ያው በዝርዝር እንትን የሚባል ይሆናል። ግን አስፈላጊ የሆነ እውቅና መጀመሪያ መብት እንደ እንደተፈጸመባቸው ይቅርታ ከዛ በኋላ ደግሞ ለደረሰባቸው ጉዳትና ጥፋት አስፈላጊ ካሳ ሊደረግላቸው ይገባል ነው። እንግዲህ አምነስቲ ኢንተርናሽናል ከዚህ መግለጫ ቀደም ብሎ ደግሞ አርብ ዕለት ሌላ መግለጫ አውጥቶ ነበረ። ይሄ መግለጫ ከመፈናቀል ጋር በተያያዘ ነው ያወጣው መግለጫና በአማራ ክልል አሁን ተፈናቅለው ያሉና አሁን ደግሞ በመፈናቀል ላይ ስጋት ላይ ያሉ ሰዎች አሉ፣ ይሄ ድምጻቸው ሊሰማ ይገባል። ከኦሮሚያ ክልል የተፈናቀሉ የአማራ ተወላጆች የሚል ይዘት ያለው መግለጫ ነበር ያወጣው። ስለሱ መግለጫም ጠይቄያቸዋለሁ ትፍሳ መፈናቀል ኢትዮጵያ ውስጥ በተለይ በቅርብ ጊዜ ካለፈው በኢትዮጵያ አቆጣጠር ከጥቅምት ጀምሮ ብዙ ቦታዎች ላይ ታይቷል። ከቤኒሻንጉል አካባቢዎች ላይ ወደ አምስት መቶ ቤተሰቦች ተፈናቅለው ወደ ባህር ዳር ነበሩ። ከሁን ድረስም ብዙ ሪፖርት ሲደረግ ነበረ። ከኦሮሚያ በተለይ ከቄለም ወለጋና ከኢሉ አባቦራ ዞን ቡኖ በደሎ የሚባለው ዞን አካባቢ ከጥቅምት ወር ጀምሮ ብዙ ሰዎች ተፈናቅለዋል። እነዚህ ሰዎች ደግሞ ምሳሌ አንድ ሺ አራት መቶ ያህል ሰዎች በተለያዩ የሰሜን ወሎ ዞኖች ሰፍረው ይገኛሉ። መንግስትም እርዳታ እያቀረበላቸው ነው። በመንግስት ዳታ ራሱ መሰረት አንድ ሺ አራት መቶ ሰዎች ተመዝግበው እርዳታ እየተደረገላቸው ነው። ቆቦ፣ ወልዲያ፣ አላማጣ ውስጥና ሀሮ አካባቢ ተመልሰው ይገኛሉ። ከዛ ጊዜ ጀምሮ ማለት ነው። አሁንም ደግሞ በተለይ በቄለም ወለጋ ላይ ያሉ ሰዎች በየጊዜው ጥቃት ይደርስባቸዋል፣ ማስፈራራት ይደርስባቸዋል። ከ ከአካባቢያችን ውጡ፣ ወደ ክልላቸው ተመለሱ እየተባሉ አካባቢ ባሉት ወጣቶች ጫና የተደረገባቸው ነው እና ባናገርናቸው ወቅት ያሉ ምንድን ነው የመንግስት አካላት ምንም አላደረጉልንም እስካሁን። ጫናው እየባሰ ስለመጣ ከዚህ በኋላ መቆየት አንችልም። በአጭር ጊዜ ውስጥ መልስ ካልሰጠን ተመልሰን ወደ አማራ ክልል መሄዳችን ነው ነው አይሉትና እኛ የሚያሳስብ ነው ምንድነው አፋጣኝ መልስ ይሰጣቸው፣ አስፈላጊው ጥበቃ ይደረግላቸው፣ እነዚህ ጥቃት የሚያደርሱ ሰዎችም ከድርጊታቸው እንዲቆጠቡ መንግስት አስፈላጊውን እርምጃ ይውሰድ ነው ምንለው ሲሆን እዚህ ላይ እንግዲህ በሀገሪቱ በተለያዩ አካባቢዎች ዘርን ያማከለ ማንነትን ያማከለ ጥቃቶች እየተፈጸሙ እንደሆነ ነው የመብት ድርጅቱ እየገለጸ የሚገኙ። ለምንድ ነው ምንስ መደረግ አለበት በሚለው ላይ እስኪ ተወያይታችሁ ከሆነ። አዎ እንግዲህ አምነስቲ ኢንተርናሽናል ለምንድን ነው የሚለውን ዝርዝር የሆነ መረጃ ከኢትዮጵያ መንግስትም በኩል ፈልጎ እንዳላገኝና መረጃዎች ዝግ እንደሆኑ ጠቅሶልኛል። አቶ ፍሳሀ ተክሌ ግን የሚለው ምንድን ነው እንዲህ ያሉ ነገሮች በጣም ተደጋጋሚ ስለሆኑ ለምሳሌ የሚሽከረከሩ ናቸው። ሶማሌ ክልል ወደ አንድ ሚሊዮን የሚጠጉ የኦሮሚያ ክልል ተወላጆች ተፈናቅለው አሁን በተለያየ ቦታ ተበትነው ነው ያሉት። እንደዚሁም ከአማራ ክልል የትግራይ ተወላጆች መፈናቀል ደርሶባቸዋል። ከኦሮሚያ ክልል ደግሞ የአማራ ክልል እንደዚህ አይነት ነገሮች ስላሉ የኢትዮጵያ መንግስት ዘርን ያማከሉ ጥቃቶችንና በተያያዥነት የሚፈጠሩ መፈናቅሎችን ለማስቆም መስራት አለበት። ለዛ ነው የሚሉት አቶ ፍሳ ሁሉም ሰው የመንግስት አካልም ሆነ ኢትዮጵያ ውስጥ ያሉ ማንኛውም ነዋሪ በሙሉ አንደኛው ማወቅ ያለበት ነገር አንድ ሰው ኢትዮጵያዊ እስከሆነ ድረስ በኢትዮጵያ ውስጥ ተዘዋዝሮ መስራትና መኖሪያውን ማድረግ ይችላል። በኢትዮጵያ ህገ መንግስትም ሆነ በዓለም አቀፍ ህጉ መሰረት ሰዎች ተዘዋዝረው መስራት ይችላሉ። መኖሪያቸውን በተለያየ አካባቢ ማድረግ ይችላሉ። በመረጠቱ ቦታ መኖር ይችላል። ስለዚህ ይህንም መብት በተመለከተ አስፈላጊውን ግንዛቤ መፍጠር ያስፈልጋል፤ በመንግስት አካላትም ቢሆን በግለሰቦችም ቢሆን በነዋሪዎችም ቢሆን ሁለተኛ ደግሞ ይህን ተላልፎ በማፈናቀሉ ድርጊት በሚሞከርበት ጊዜ መንግስት ዝግጁ ሆኖ ከክልላቸው ውጪ የሚኖሩ ሰዎችን ለመጠበቅ አስፈላጊውን ዝግጅት ያስፈልገዋል። በኦሮሚያ ያሉ የተለያዩ ብሔረሰቦች ሊኖሩ ይችላሉ። በአማራ ያሉ ሊሆን ይችላሉ። በተለያዩ ሊሆን አካባቢ ሊሆን ይችላሉ። እነዚህ ሰዎች ጥቃት ይደርስባቸዋል ተብሎ ከተገመተ ወይም ደግሞ በቂ ማስረጃ ካለ አስፈላጊውን ምላሽ ከመንግስት ማግኘት ያስፈልጋል ነው የምንለው። እና ተፈጥሮ ሲገኝም ደግሞ እነዚህ ጉዳት የደረሰባቸው ነገሮች መልሶ ማቋቋም፣ ተመልሶ እንዲመጡ ማድረግ የሚቻልበት ሁኔታ ማመቻቸት፣ እንዲሁም ደግሞ አስፈላጊውን ካሳ መክፈል ያስፈልጋል። ጽዮን እንግዲህ ይህንን በተመለከተ የህግ ባለሙያዎችንም አጠቃላይ የሆነ የኢትዮጵያ ህጎችንም በተመለከተ ስትዘግቢበት የቆየ ነው። ማንም ዜጋ በኢትዮጵያ ውስጥ በፈለገው ቦታ ሄዶ መኖር እንደሚችል የሚገልጹ ትንተናዎችን ስታቀርቢ ቆይተሻል። የኢትዮጵያ መንግስትስ እንደው በዚህ በአምነስቲ በቀረበው ጥያቄ ከዚህ በፊትም ባሉ ሁኔታዎች ለማነጋገር ሞክረሻል? ምን አሉ? እንግዲህ የኢትዮጵያ መንግስትን በተመለከተ የፌዴራል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ የሆኑትን አቶ አህመድ ሸዴ የእጅ ስልካቸው ላይ ተደጋጋሚ ሙከራ አድርጌ ነበር። አልተሳካልኝም። የኦሮሚያ ክልልን በተመለከተ በዛሬው ዕለት ዶክተር ነገሪ ሌንጮ የኦሮሚያ ክልል ኮሚኒኬሽን ጉዳዮች ኃላፊ ጋር ደውያለሁ። የእሳቸውም ስልክ አይመልስም። ነገር ግን ከዚህ በፊት የኦሮሚያን በተመለከተ በተለይ በዚህ በቄለም ወለጋ ያሉ የዞን ኃላፊ ሰዎች መፈናቀላቸውን ነገር ግን ጥቃት ደርሶባቸው ሳይሆን በጥቅምት ወር የተከሰተ ተቃውሞ ምክንያት ፈርተው አካባቢውን ለቀው እንደሄዱ ገልጸዋል። በዛሬው ዕለትም የዶክተር ነገሪ ሌንጮን የተረጋገጠ በፌስቡክ ቬሪፋይ የምንለው የተደረገ የፌስቡክ ገጽ አላቸው። እዛ ላይም ለማየት ሞክሬ ነበረ። ዘርዝረው አብራርተው አካባቢዎቹን ጠቅሰዋል። አንዳንዶቹን አስተባብለዋል። አንዳንዶቹ ደግሞ ከፍርሃት ጋር በተያያዘ የተፈናቀሉ ሰዎች እንዳሉ ጠቅሰዋል። የሶማሌ ክልልን በተመለከተ ግን በጣም ተደጋጋሚ ሙከራ ነው የምናደርገው። ይሄ የሶማሌ ክልል ልዩ ፖሊስ በርካታ ቅሬታዎች የሚቀርቡበት ነው። ተደጋጋሚ ሙከራ አድርገናል፣ አልተሳካልንም። የኢትዮጵያ መንግስት፣ አዲሱ ጠቅላይ ሚኒስትር እንደተመረጡ ወደ ሶማሌ ክልል ተጉዘው እነዚህ ነገሮች እንደሚቀሩ ስምምነት የሚመስል ንግግሮችን አድርገው ነበረ። እንግዲህ አምነስቲም እንደጠቀሰው ይህንን ልዩ ፖሊስ እስከ ማፍረስ ድረስ መሄድ አለበት የኢትዮጵያ መንግስት ነው የሚለውና ሙከራችንን እንቀጥላለን ምላሽ እንዲሰጡን አምነስቲንም ጠይቄ ነበረ ከኢትዮጵያ መንግስት ምላሽ አግኝተው እንደሆነ አላገኘንም፣ ሞክረናል። የማድበስበስ ነገር ልክ እንደዚህ መረጃዎችን ካልሆነ በስተቀረ ምላሽ ማግኘት አልቻልንም፣ ብሏል አምነስቲ። አጠቃላይ የሆነ ብሔራዊ ችግር ነው። ለዘገባሽ እናመሰግናለን፣ ጽዮን ግርማ። ወደ ተከታዩ ዘገባችን ነው የምናልፈው። የኢትዮጵያ ገዢ ፓርቲ ኢህአዲግ የአልጀርሱን ስምምነትና የኢትዮ ኤርትራ የድንበር ኮሚሽን ውሳኔን በማስመልከት የሰጠውን ውሳኔ አስመልክቶ የባድመ ከተማና አካባቢው ነዋሪዎች በዛሬው እለት የተቃውሞ ሰልፍ አካሂደዋል። በመቀሌ ከተማ ኢትዮጵያውያንና ኤርትራውያንን ያካተተ የህዝብ ለህዝብ ውይይት በትላንትናው እለት ሲካሄድ፣ በተጓዳኝነት ደግሞ የህወሓት ማዕከላዊ ኮሚቴ አስቸኳይ ስብሰባ መጀመሩም ታውቋል። ሄኖክ ሰማግዜር ዝርዝሩን ይዟል። የኢህአዴግ ሥራ አስፈጻሚ ኮሚቴ የአልጀር ስምምነትና የኢትዮ ኤርትራ ድንበር ኮሚሽን ውሳኔን ሙሉ በሙሉ እንደሚቀበልና ለተፈጻሚነቱ እንደሚሠራ ከገለጸ ወዲህ በሰሜን ኢትዮጵያ ትግራይ ክልል በሚገኙ አንዳንድ ከተሞች የተቃውሞ ሰልፎች በመካሄድ ላይ ይገኛሉ። በቀጭን አንድ ረድፍ ተሰልፈው ለተቃውሞ የወጡ ሕዝቦች በኢሮብና በባድመ ታይተዋል። ዘጋቢያችን ዓለም ፍስሐ ባለፈው ሳምንት ማብቂያ ወደ ባድመ ተጉዞ ነበር። አካባቢ ነገር የለውም። የተረጋጋ ስራ ነው የሚገኘው። የክበት ዓላማ ስምንት ሰዎች መህል እንደማነጋገር መክር ነ ወጣቶችም ይገኛሉ ሽማግሌዎች እና ሴቶች የሚገኙ በዚህ ያነጋገርባቸው ሰዎች ሰላም መምጣት ያለበት እኛም መሬታችን ይዘን እነሱንም መሬታቸው ይዘው ነው ሰላም መምጣት ያለበት። አለበለዚያ መሬት አሳርፈ ሰላም የሚባል ነገር ሊመጣ አይችልም። ሰላም መጣ መሬት ቆርተን መስጠት የሁሉም ወደ ጦርቀት የሚያስገባ ወደ ጥል የሚያስገባ ነው እንጂ ሰላም ሊፈጥራችን፣ ሰላም ነው የሚፈጥረው በየቦታችን ሆነን በየመሬታችን ሆነን እንደ ድሮው አብረን ብንኖር ነው ምሻለው ነው የሚሉት። መሬታችን ስትሉ ምን ማለታችሁ ነው? እንዴት መከራከሪቃ ምና ምስላቸው ሁሉንም ለማለት ይቻላል። እዛ ተወልደው ያደጉ አምሳ ዓመት ያደረጉ አንድ አንድ ሴቶችም ይህ አካባቢ የነበረን ገበሬዎች የኤርትራ ገበሬዎችም እንደነበሩ ያንሱታል። ነበሩ ከኛ ጋር ነው የሚሉት። ከኛ ጋር ያንሱ ነበሩ ነው የሚሉት። ግን ሁላችንም ወደ ትግራይ ላገር ግብር እየገበርን ነው የኖርነው። ስለዚህ የእኛ መሬት ነው። ባድመ ሰጥተንም በሰላማዊ ነው ተንጠጥለት የምንቀረብ ወይ ይህ ነው ጥያቄ እንዳላቸውና የዛሬውን ሰለማ ሰጣቸውም መሬታችንም አንሰጥም የሌላ መሬትም አንፈልግም የሚል መሪቃ ላ kemudian begitu betapa mudahnya kita percaya kita በመቀሌ ከተማ በትናንትና ዕለት የኢትዮጵያና የኤርትራ መሪዎች ውሳኔ በህዝቡ ላይ ከፍተኛ ኪሳራ ሲያስከትል ኖሯል። ከዚህ በኋላ ደግሞ ህዝቡ ድምፁን የሚያሰማበት የሰላም መድረክ ያሻዋል በሚል ወጣቶች ያዘጋጁት የማህበረሰብ የህዝብ ለህዝብ ውይይት ተካሂዷል። ውይይቱም በትብብር ያዘጋጁት ሁለት ወንድማማቾች ሲሆኑ በኢትዮ ኤርትራ ጦርነት ወቅት ዜጎች ሲፈናቀሉ ተወልዶ ካደገባት ኤርትራ የስድስተኛ ክፍል ተማሪ ሆኖ ከነ ቤተሰቡ ወደ ኢትዮጵያ በግዳጅ የተፈናቀለው አብርሃም ገብረ ሊባኖስ ዜጎች በመሪዎች ውሳኔ ሕይወታቸው ፍጹም ሲለወጥ የመፍትሔው አካል የሚሆኑበትን መንገድ ሊያፈላልጉ ይገባል ይላል። የመቀሌው ከተማ የትናንትና ውሎ በተመለከተ ደግሞ ወደ ዘጠኝ መቶ እና ከዛ በላይ የሚሆን ነዋሪ የሁለቱም ዜጋ የተገኘበት ኮንፈረንስ ነው። በኤርትራ በኩል ወደ ሁለት መቶ ሀምሳ እና ከዛ በላይ ተገኝተዋል። ከዛ የቀሩት ደግሞ ኢትዮጵያውያን ናቸው ማለት ነው። የኤርትራውያን በኩል ከአምስቱ ኤርትራውያን ተጠለባቸው የሚገኙ ካምፖች እና መቀሌ ከተማ ከሚኖሩ ኤርትራውያን የተሳተፉበት ነው ማለት ነው። የኢትዮጵያውያንም ተመሳሳይ ከጫፍ ራማ ጀምሮ አድሜን፣ ሸራሮን እንደዚህ እያካለለ ከአፋር ድረስ ተወካዮች የተገኙበት ትልቅ ኮንፈረንስ ነበር ማለት ነው። የትላንት ነው። ዓላማችሁ ምንድን ነው? ይሄንን የህዝብ ለህዝብ ውይይት የምታካሄዱት ምን ግብን አስባችሁ ነው? ምን ፋይዳ አለው ብላችሁስ ነው? የኤርትራና የኢትዮጵያ ህዝብ የሚገርም ነገር በመሪዎቹ ግፊት አንዴት ዋጋ ሲባል የሚዋጋ አንዴት ወፍ ሲባል የሚተው በራሱ ባላጠፋው ጥፋት እየተቀጣ መፍትሄው ሳይሆን የችግሩ አካል ሆኖ ቆይተዋል። ነገር ግን ከዚህ በኋላ ያለው ነገር ህዝቡ ራሱ አንድ አስተሳሰብና አንድ ዓላማ መሀል ተሰብስቦ መንግስታቱ ላይ ተጽዕኖ መፍጠር የሚችልበት አንድ የሆነ ተቋም እንፍጠር ብለን የተነሳ ነው። አሸናፊ ተክላይ በአስመራ ዩኒቨርሲቲ የተማረና በስደት በሚኖርባት ኢትዮጵያ ደግሞ የማስትሬት ዲግሪውን ያጠናቀቀ ወጣት ነው። አሸናፊም በዚህ በመቀሌው የህዝብ ውይይት ላይ ተሳትፏል። ስፔሻል ህዝብ ለህዝብ ስንል ኢትዮጵያ ያለ ህዝብ ከኤርትራ ስፔሻል ቦርደር ላይ ካሉ ህዝብ ላይ ማለት አሁን እዚህ ባድማ አካባቢም ያለው ኮሮና አካባቢም በተመሳሳይ ኤርትራውያኖች አሉ። ወደ ኢትዮጵያ ገብተዋል መሬታችን የሚል ሆነ። ግን እነዚህ ሰዎች አሰባስበን ማነጋገር አንችልም የሚል እይታ ነው የነበረን። ሁለተኛም በሀገር ውስጥ ያለ በኤርትራ ስፔሻሌ ማለት ነው፣ በኤርትራ ውስጥ ያለ ከሎላውነት ወይ ለልና ህግም ከዛ ጋር ተያይዞ የኤርትራዊ ለልና ህግ ያፋልበት ነገሮች አሉ። ይህ ነገር ደግሞ ለኤርትራ መንግስትም አጋዥ ናቸው። ህዝብ ለህዝብ ግን የተጎዱ ሰዎች ብዙ አሉና ወንድሟ ወንድማኖች እስከሆንም ድረስ ቦታው ወደዚም ሄደ ወደዛም ሄደ ሳይሆን ወንድማኖች እስከሆንም ድረስ በሰላም የመኖር በሰላም በመኖር መስራት አለብን የሚል ሰው ነው ያለን። ስለዚህ ያን ለማድረግ ደግሞ ቁጭ ብለን መነጋገር አለብን። ችግሮቻችን መፍታት አለብን። በረዥም ጊዜ የቆየ ችግሮች አሉን። መሪዎቻችን የፈጠሩብን ችግሮች ማለት ኤርትራ ሳያት ምጣም ከድሮ ከጥሊያን ግዛትን ጀምረ ከዛም የነበሩ የኢትዮጵያ መሪዎች ወደ መጥፎ ነገር የሚያስገጥ አሁንም ያለ መንግስት ደግሞ ወደ ባሰሳ፣ ህዝብ ለህዝብ በደንብ እንዳይገናኙና እዛኛው ያለ ህዝብ በዚህኛው ጎጎማ ያየበት ሁኔታዎች ተፈጥሮ ነበሩና ይህም ነገር ማስተካከል አለን። ከዚሁ ጋር በተያያዘ የህወሀት ማዕከላዊ ኮሚቴ አባላት ከትናንት ጀምሮ የአስቸኳይ ስብሰባ በማካሄድ ላይ ናቸው። የኢህአዴግ ምክር ቤት ያሳለፈውን የድንበር ውሳኔ እንደዚሁም በሌሎች ጉዳዮች ላይ እየመከረ መሆኑን ዘጋቢያችን አለም ፍስሐ፣ ከመቀሌ ገልጾልናል። ወደ መጨረሻው ዘገባችን ስናልፍ የኢትዮጵያ አየር መንገድ ወደ ዩናይትድ ስቴትስ ሺካጎ ከተማ ተጨማሪ የበረራ መስመር ጀምሯል። የሁለቱ ሀገሮች ከፍተኛ ባለስልጣናት የተገኙበት በረራ የተሳፈሩበት በረራ በሁለቱ ሀገሮችና ህዝቦች መካከል የንግድና የተለያዩ ግንኙነቶችን ያሳልጣል ተብሏል። መስታወት አድረገው ዝርዝሩን ይዛለች። በቺካጎ በግዙፉ ኦሄር አየር ማረፊያ ለመጀመሪያ ጊዜ 112 መንገደኞችን አሳፍሮ የመጣውን የኢትዮጵያን አውሮፕላን ለመቀበል በግዛቷና አካባቢዋ የሚኖሩ የሃይማኖት አባቶችን ጨምሮ በርካታ ኢትዮጵያውያን ተገኝተው ነበር። ከኢትዮጵያ በዚሁ በረራ ተሳፍረው የመጡትን የኢትዮጵያ አየር መንገድ ስራ አስኪያጅ አቶ ተወልደ ገብረ ማርያም የዚህ በረራ መጀመር ጥቅሙን በተመለከተ አብራርተውልን ነበር። እንደምናውቀው ዋሽንግተን ዲሲ በየቀኑ በረራ አለን። ኒውዮርክም አሁን በየቀኑ በረራ አለ። ሎስ አንጀለስ በሳምንት አራት ቀን አለ። ቶሮንቶ እንደዚሁ በሳምንት አምስት ቀን አለ እና እየተስፋፋ ነው ያለው ኖርዝ አሜሪካ በአጠቃላይ። አሁን ደግሞ ቺካጎ ጀምረናል። ቺካጎ እንግዲህ ያው የዩናይትድ የስታር አላያንስ ፓርትነራችን ዩናይትድ ኤርላይንስ ሀብን ነው እና ሴንተርም ስለሆነ ቅድም የጠራኋቸው ከተሞች ላይ ኮኔክቲቪቲ የማናገኘውን እዚህ እናገኛለን። የራሱ ደግሞ የኢሉ ነው። ይገባ ያለ እንግዲህ ካሰብነው አንድ ሁለት ዓመት ይሆናል። ስንት መንገደኞች አሳፍራችሁ መጣችሁ? ዛሬ ሲመጣ አንድ መቶ አስራ ሁለት መንገደኛ ይዞ መጥቷል። እሺ ከዚህ ሲሄድ ደግሞ አንድ መቶ ዘጠና መንገደኛ ይሳፈራሉ። አሁን እየተሳፈሩ ነው ያሉ። እሺ። በሳምንት ምን ያህል በረራ ነው የታቀደው? በሳምንት ስንጀምረው እንግዲህ አሁን በሳምንት ሶስት ነው፣ ግን ገበያው ፕሮሚሲንግ ነው፣ አራት አምስት ዴይሊም ይደርሳል ብለን ነው የምናስበው። እ በጣም ነው የማመሰግነው። አቶ ተወልደ መናገር የሚፈልጉት ነገር ካለ መናገር ይችላሉ። እንኳን እንግዲህ ለኢትዮጵያ ሕዝብ በሙሉ ሀገር ውስጥም ያለ ውጭም ያለ ኢትዮጵያ አየር መንገድ የኢትዮጵያ ብሎም የአፍሪካ ኩራት ነው እና እዚህ በመድረሱ ለሁሉም ኢትዮጵያውያን እንኳን አደረሳችሁ፣ እንኳን ደሳላችሁ ለማለት እወዳለሁ። ዘላለም ገብሬ በቺካጎ ነዋሪ ነው፣ በተለያዩ የማህበረሰብ እንቅስቃሴዎች ላይ ይሳትፋል። ያው የኢትዮጵያ አየር መንገድ እዚህ በሰሜን አሜሪካ ሲመጣ ወይንም በሚድዌስት አካባቢ የመጀመሪያው ነው የመጀመሪያው አፍሪካ የአፍሪካ አየር መንገድ ነው እና በጣም ደስ የሚል የደመቀ ማህበረሰቡም የኢትዮጵያ ኮሚኒቲም እንደዚሁም አሜሪካ በኢትዮጵያ አምባሳደርም የኢትዮጵያው አምባሳደር በአሜሪካ ያሉትም ፕሬዚዳንቱም ሌሎችም የተገኙበት ትልቅ እና ደስ የሚል ቆንጆ ስነስርዓት ነው የተከበረው። አጠቃላይ የሺካጎ ማህበረሰብ ደማቅ ሁኔታ ተርሚናል አምስት ላይ ተገኝቶ እያከበረ ነው። አረንጓዴ ቢጫ ቀይ ቀለም በተሞላው የኢትዮጵያ ባንዲራ። ሁሉም ሰው ባህሉን ጥበቡን ለብሶ ተገኝቷል እና በጣም ደስ የሚል ነው። እኛም በጣም ደስ ብሎናል። እምቢበል ገብሬ በቺካጎ የሚገኙ ወጣት ኢትዮጵያውያን ለሚያደርጉት የማህበረሰብ ተሳትፎ በፈቃደኝነት በማገዝ ላይ ይገኛል። ኢትዮጵያ ኮሚኒቲ አሶሴሽን እንግዲህ ሺካጎ ውስጥ አሁን ሰላሳ አራተኛ ዓመቱን አክብሯል። በአሜሪካን ውስጥ ካሉት አብዛኞቹ የኢትዮጵያ ኮሚኒቲ አሶሴሽኖች በጣም የተለየ ነው። ከዚህ ሺካጎ ከመምጣት በፊት አትላንታ ነበረ የምኖረው ብዙ አይነት ሪፊጂ ሴትልመንት ፕሮግራሞችን ይሰራሉ። ከራሳቸውም አልፎ ለሌሎች ፎሪነሮችም እንደዚሁ ያገለግላሉ። ና ከመጣው ጀምሮ እንግዲህ ወደ አምስት ዓመት አካባቢ ከነሱ ጋር በሆነም ቫለንቲር በማድረግ አሁን ደግሞ በፋናንሽሮች ውስጥ ሆኜ እያገለገልኩ ነው። እዚህ የመጣንበት ጉዳይ ያው የኢትዮጵያን ኤርላይንስ የመጀመሪያ ፍላይቱን ከሽካጎ ይጀምራል። ዛሬ መጀመሪያው ነው እና እሱን ለመሳተፍ ነው ለማክበር ነው እና ከነሱ ጋር ተገናኝተን ለሴሌብሬት ለማድረግ ነው የመጣ ነው። ያው ብዙውን ጊዜ ወደ ኢትዮጵያ ለመሄድ ና በኢትዮጵያ ኤርላይን ለመሄድ የሚፈልግ ሰው ወደ ዲሲ ነው። ከዚህም ሆን ላስት ታይም እኔ ራሴ ወደ ኢትዮጵያ ሲሄድ ዲሲ ሄደን ነው ከዛ በኋላ ወደ ኢትዮጵያ ምን ሄደው እና አሁን ይሄ ኢትዮጵያ ኤርላይንስ እዚህ መጀመሩ ጠቅላላ በሚድ ዌስት በኩል ያሉት አጠቃሉ ይዛል ብለን እናስባለን። ከሚነሶታ፣ ከዊስካንሰን፣ ኦሃዮ ብዙ ኢትዮጵያ ሆኖች አሉና እነሱን አጠቃሉ ይዛል ብለን እናስባለን። ወደ ዲሲ ከመሄድ ከዚህ ቀጥታ ለሚሄድ ይቻላል እና በጣም ጥሩ ኦፖርቹኒቲ ከፍታ ብለን ነው የምናስበው። አልማስ ስዩም በቺካጎ ከሰላሳ አመት በላይ ኖራለች። በቺካጎ የኢትዮጵያ የማህበረሰብ ቢሮ ለአመታት አገልግላለች። በኦሄር አውሮፕላን ማረፊያ ከተገኙት ኢትዮጵያውያን መካከል አንዷ ናት። በጣም ደስ ይላል። ሶ ኤክሳይትድ። በጣም እኔ ምንጊዜ የሚሆን የሀገሬን አረንጓዴ፣ ቢጫ፣ ቀይ በጣም ነው ደስ የሚለኝ እና የዛሬው ደግሞ ስፔሻል ነው። በጣም ደስ ይላል። ኤክሳይትድ ነው። ፎቶግራፍ አነሳን በቃ በጣም ደስ ይላል። ስፔሻል ዴይ ነው ትዴይ ለኢትዮጵያውያኖች፣ ለኢትዮጵያ ራሷ፣ ለሀገራችን፣ ለአፍሪካ፣ ለፈርስት አፍሪካን ኤርላይንስ እዚህ ሲያርፍ የመጀመሪያ ነው እና እንኳን ደስ አላችሁ በድጋሚ እንኳን አብሮ ደስ አለን፣ የሁላችንም ደስታ ነው። ማይክ ሬኖ በኢትዮጵያ የአሜሪካ ኤምባሲ አምባሳደር ናቸው። ከአዲስ አበባ አዲሱን በረራ አጅበው ከመጡት ባለስልጣናት መካከል አንዱ ናቸው። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ዩናይትድ ስቴትስ ግዛቶች ቀድሞ ከሚያደርጋቸው በረራዎች ጋር ሲዳመር ይህ አራተኛ ይሆናል። በአጠቃላይም አየር መንገዱ የሚያደርጋቸው በረራዎች ቁጥር ሲዳመር በሳምንት ወደ ሃያ አንድ ከፍ ይላል። ዛሬ ወደ ሺካጎ የተጀመረው በረራ ኢትዮጵያውያን ወደ ሀገራቸው የሚያደርጉትን ጉዞ ከማቅለሉም በላይ ኢትዮጵያን ለመጎብኘት ለሚፈልጉ የውጭ ሀገር ዜጎችም ጥሩ አማራጭ ይሆናል። ሁለቱንም አገሮች በማስተሳሰር ረገድም ከፍተኛ ሚና ይኖረዋል። በቺካጎና አካባቢ ግዛቶች በአስር ሺዎች የሚቆጠሩ ኢትዮጵያውያን ይኖራሉ ተብሎ ይገመታል። ጋቢና በዚሁ ተጠናቃለች። መልካም ምሽት፣ ነገ እንገናኝ። ኩን ራዲዮ